በርካታ ፓርቲዎች ባሉበት አገር ሀያአንዱ ብቻ ከኢህአዴግ ጋር መደራደራቸው መፍትሔ አያመጣም ሲሉ በኦሮሚያ የሚንቀሳቀሱ የክልል ፓርቲዎች አስታውቀዋል። እናም ሀያ አንዱ ሀገር አቀፍ ፓርቲዎችና ገዢው ኢህአዴግ ሁሉን አቀፍ ድርድሩን ክፍት እንዲያደርጉ ጥሪ አቅርበዋል። እስክንድር ፍሬው ነው ይህንንም ዘገባ ይላከልን። አገር አቀፍ ፓርቲዎች ብቻ ለድርድር መጋበዛቸው ለኢትዮጵያ ችግር መፍትሄ እንደማይሆን ነው አራት የክልል ፓርቲዎች ሰሞኑን ባወጡት መግለጫ ያስታወቁት። የኦሮሞ አቦ ነጻነት ግንባር፣ የኦሮሞ ነጻነት አንድነት ግንባር፣ የኦሮሞ ብሔራዊ ኮንግረስ እና የኦሮሚያ ነጻነት አንድነት ግንባር የተባሉ ናቸው። ፓርቲዎቹ የኢትዮጵያ ትልቁ ችግር ለዘመናት ተንሰራፍቶ የቆየው የብሔር ብሔረሰብ ጭቆና መሆኑን ፓርቲዎቹ አስታውሰዋል። የኢትዮጵያ ትልቁ ችግር ለዘመናት ተንሰራፍቶ የቆየው የብሔር ብሔረሰቦች ጭቆና ነው ብለዋል ፓርቲዎቹ። እውነታው ይህ ሆኖ እያለ የአገር አቀፍ ፓርቲዎችን ብቻ ለድርድር መጋበዝና በብሔር የተደራጁ ተቃዋሚ ፓርቲዎችን ወደ ጎን መተው እንደማይገባ ማብራርተዋል። ኢህአዴግ ለሀገር አቀፍ ፓርቲዎች ብቻ ጥሪ ያደረገው የክልሎቹን ጭምር እንደሚጋብዝ ፍንጭ ከሰጠ በኋላ መሆኑን የኦሮሞ ብሔራዊ ኮንግረስ ሊቀመንበር አቶ ቶሎሳ ተስፋዬ ያስረዳሉ። ሀምሳ አምስት የሚሆኑ የፖለቲካ ፓርቲዎች ይንቀሳቀሳሉ በሀገራችን ኢህአዴግም ደግሞ ወደ ድርድሩ ስመጣ በተለይም ከሀምሳ አምስት የፖለቲካ ፓርቲዎች ጋር ከወር በፊት በፌዴሬሽን ምክር ቤት ለሁለት ቀናት ውይይት ተደርጓል። በዛ ውይይት በሁለተኛው ቀን እንግዲህ የተነጋገርነው የተነገረን ከኢህአዴግ ከሁሉም ሕጋዊና ሰላማዊ ፖለቲካ ፓርቲዎች ጋር ድርድር ማድረግ እንደሚፈልግ ነው። በዛ መድረክ ላይ ያበሰሩት ክቡር አቶ አባዱላ ገመዳ ክቡር አፈ ጉባኤ ስለዚህ እኛም ይህንን በተስፋ ነው። በእውነት ሀገራችን ድርድር ያስፈልገናል፣ ብሔራዊ መግባባት ያስፈልገናል። ለብዙ ጊዜ ይህንን ስንጠይቅ የቆየን ፓርቲ ነን እና ከዚህ አንጻር ሃምሳ አምስት የሚሆኑ ፖለቲካ ፓርቲዎች ባሉበት ሀገር ላይ ሀያ አንዱ የፖለቲካ ፓርቲዎች ብቻ ተነጥለው ከኢህአዲግ ጋር መደራደራቸው መፍትሄ አያመጣም ነው የእኛ አቋም። በአንድ ሀገር ሁለት አይነት አሰራር የለም ያሉት አቶ ቶሎሳ ፓርቲዎችን አገር አቀፍና የክልል በሚል መነጣጠል እንደማይገባ ጠቁመዋል። ሁሉንም ፓርቲዎች ለድርድር መጋበዝ በሚለው ሀሳብ የማይስማሙ የተቃዋሚ መሪዎች አሉ። አሁን ከተጋበዙት ሀያ አንድ ፓርቲዎች አብዛኛዎቹም የፓርቲ ምዝገባ ወረቀት እንጂ በቂ ተከታይ እንደሌላቸው የእነዚህ መሪዎች እምነት ነው። ኢህአዴግ መደራደር ያለበትም በርካታ ደጋፊና ተከታይ ካላቸው ጥቂት ተቃዋሚ ፓርቲዎች ጋር ብቻ እንደሆነ ይናገራሉ። መግለጫ ያወጡት አራቱ የክልል ፓርቲዎች ግን በዚህ ሀሳብ አይስማሙም። አቶ ቶሎሳ ይህንኑ ነው ያንጸባረቁት። እኛ እንግዲህ በዚህ ሀገር ላይ ከፍተኛ የህዝብ ድጋፍ እከሌ ያለው፣ ዝቅተኛ የህዝብ ድጋፍ ደግሞ እከሌ ያለው ብለን ዳታ ያወጣ ነው ነገር የለም። የህዝቡ ፍላጎት ህዝቡ በምርጫ ጊዜ የሚገልጻቸው ነገሮች አሉ። ሁሉም ፓርቲ በክልሉ በምርጫ ወቅት ላይ ድምፅ አቶ ዜሮ የወጣ ፓርቲ የለም። ስለዚህ መቶ ሚሆን ሁለት መቶ አንድ ሚሆን አስር ያ ከፓርቲ በኋላ ያለው ከፓርቲው በስተጀርባ ያለው ህዝብ ነው፣ ድምፁ ሊሰማ ይገባል። ስለዚህ በእኛ እምነት ጠንካራ አተ ተፎካካሪ ፓርቲ ከሌ ነው ኢህአዴግ ከከሌ ጋር ብቻ ተደራድሮ መፍትሄ ያመጣል ለዚህ ሀገር የሚል እምነት መቼም ወንዝ የሚያሻገር መስሎ አይታየኝ። ለሀያ አንድ ሀገር አቀፍ ፓርቲዎች የድርድር ጥሪ ያቀረበው ኢህአዴግ ተጨማሪ ፓርቲዎችን ለማሳተፍ ስለማሰቡ እየታወቀ ነገር የለም። ከክልል ፓርቲዎች ጋር በተናጥል የሚደረግ ድርድር ስለመታቀዱም የወጣ መረጃ የለም። በዚህ ላይ ከገዢው ፓርቲ ተጨማሪ ማብራሪያ ለማግኘት ጥረት እያደረግኩ ነው። እንደተሳካይ ይቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።